ስፖርት በአውሮፓ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በስፖርታዊ ውድድሮች እና በባህላዊ መድረኮች በየዓመቱ የሚያገናኘው በአውሮፓ የኢትዮጵያውያን ስፖርት ባህል ፌስቲቫል ዘንድሮ ለ17ኛ ጊዜ ከፊታችን ሮቡ አንስቶ እስከ ቅዳሜ ድረስ ይካሄዳል። ዘንድሮ ውድድሩን እንዲያዘጋጅ የተመረጠው ኢትዮ ዙሪክ ቡድንም ዝግጅቱን የተዋጣ ለማድረግ ያጋጠማቸውን መሰናክሎች ሁሉ በማለፍ የመጨረሻው የዝግጅት ምዕራፍ ላይ ይገኛሉ። ስለ ዙሪኩ የስፖርት እና የባህል ፌስቲቫል ቅድመ ዝግጅት ምን ደረጃ ላይ እንደሚገኝና ከዚህ ቀደም ከነበሩት ውድድሮች ተሞክሮ በመነሳት በተሻለ መልኩ ለማከናወን ምን ተግባራትን እየተከናወኑ እንደሚገኙ በኢትዮ ዙሪክ የባህልና ስፖርት ማህበር የሕዝብ ግንኙነት የሆኑትን አቶ ቴዎድሮስ ተክለ ጊዮርጊስን አነጋግረናቸው ተከታዩን እንዲህ ብለውናል። ዝግጅቱ ምን ይመስላል ለሚባለው በጣም ብዙ ፈተናዎችን አለፍን። በአሁኑ ሰዓት እኛ የምናዘጋጅበት ሜዳ የዙሪክ ኤርፖርቱ የሚገኝበት ስቴዲየም ነው። የስዊዘርላንድ ናሽናል ቲም ትሬይኒንግም አንዳንዴም ጊዜም የሚያደርግበት ሜዳ ነው። ያንን ቦታ ስናገኝ በወቅቱ የነበረው በእኛ ያው ገማይ እንዴ ይባላል የቀበሌው ሊቀመንበር ብዙ ነገሮችን ልክ እንደ ራሱ ዝግጅት አድርጎ ይከታተልልን ነበረ። ግን አጋጣሚ ሆነና አብረን ነው ብዙ እቅድ አውጥተን በንጋተው ጋዜጣ ላይ ነው መሞቱን የሚያየ ነው። በጣም ነበር የተላቀስ ነው። በአንድ ቀን ነው ምልሽ ከዛ እሱ ከሞት ፕሮግራሙ እንዳዲስ ጀምር ነው። ያም የሆነው ህጎች መጡ አምና እሱ ጋር ላይ በተዘጋጀው እና የሆነው ነገር ምክንያት ማለት ነው መስኮ ነገር የሰሙት ይዙ ነገር ደረሳቸው እና እኛ ላይ ብዙ ጫና ያደረጉብን ከመከልከልም አይነት ደረጃ ደርሰው ነበረ። ጫናው ግን ለእኛ ጥሩ ነው የሆነ እስከዚህነው አሪፍ ከሆነን ድረስ ከሀገሩ ህግ ውጭ መሄድ ስለማንችል በእነሱ በሚሉት ለማዘጋጀት ተስማማን። ለሴኩሪቲ እና ለትራፊክ ከአርባ አንድ ሺ የስዊዝ ፍራንክ በላይ ነው ያወጣነው። ሁሉ ነገር አሟልተን ያው ፈቃዱ እጃችን ላይ ገብቷል ማለት ነው። ያ ለእኛ ሰክሰስ ነው። ይህ ውድድር ኢትዮጵያኖችን የሚያገናኝ በጉጉት የሚጠበቅ ህፃን አዋቂው፣ የእነሱንም ነገር ስለምናውቅ የተከፈለው ተከፍሎ ተብለን በዚህ አይነት መልኩ አምና የተካሄደው ውድድር ማለት ዘንድሮ ምን ያህል ቡድኖች ናቸው ተሳታፊ የሚሆኑት? ከኢትዮጵያስ የሚመጡ ተጋባዥ ቡድኖች አሉ ወይ? እንዲሁም ደግሞ በዘንድሮ ፕሮግራም ላይ የእናንተ ተጋባዥ የክብር እንግዳ ማን ናቸው? እኛ የፈለግነው የቡና ገበያው ተጫዋች እና የብሔራዊ ቡድኑ ተጫዋች ካሴ አራጅ እንዲሆን ነበር። የእኛ ጥቆማ ማለት ነው። በጣም ነው የምንወደው። ከዛ ደግሞ ፌዴሬሽኑ ያቀረበልን አረፋይኒ ሀጎስ ይባላል። ታሪኩንም ስንሰማ በርግ እኛ ብዙ ባናውቀውም ግን ታሪኩን እንደሰማ ነው በጣም አደገኛ ተጫዋች የነበረና በኢትዮጵያን ብሔረጉን ብዙ ታሪክ የሰራ ተጫዋች ነው። ሳቸው ጉዳይ እስካሁንም ባያልቅም ፕሮሰስ ላይ ነው ያለው። በአሁኑ ሰዓት ከሰላሳ እስከ አርባ ቡድኖች ይጠበቃሉ። ይመጣሉ ያመጣሉ የሚባሉት እንዳለ ነው። ከኢትዮጵያ ደም የሚሳተፋ በቪቅላ የአምናው የሁለተኛ ዲቪዥን ሻምፒዮን ቡና ገበያ የድሮ ቡና ገበያ ተጫዋች የሰበሰብ ነው። እንደገና ደግሞ አዲስ የተቋቋመ ሻላ የሚባል ቡድን አለ። እነዚህ ሶስት ቡድኖች ያው በተጋባዥነት ከኢትዮጵያ እንደሚመጡ እናቃለን የታዳጊ ውድድሮች እየተደረጉ ነው የነበሩት ከዚህ በፊት የነበሩ ውድድሮች ላይ ውድድሩን መርሃ ግብር ከመዘርጋት ባለፈ ብዙ የሚታዩ ችግሮች ነበሩ ከውድድሩ ከፕሮግራሙ ከእድሜ አንጻር ዘንድሮ እነዚህ ችግሮችን እንዴት አሻሽላችሁታል ይህንን ነገር የባሰ ልናጎለብተው ልናሳድገው ነው እንጂ የምንፈልገው ወደኋላ ዝምለ እና በዚህም መሰረት በአሁኑ ለየት የሚያደርገው ምንድን ነው? ከዚህ በፊት ልጆቹ እንዲሁም ብዙ ትኩረት አይሰጣቸውም እና የአዋቂዎች ሜዳ ላይ ፕሮግራም ይደረግላቸው እና አስር ደቂቃ አምስት ደቂቃ ተጨውተው ቶሎ ቶሎ ውጡ ይባላሉ። ልጆቹ ያለቅሳሉ፣ ምን ይላሉ። ያንን ለመቅረፍ ሲባል በአሁኑ ከያዝናቸው ሜዳዎች ውስጥ ከመጀመሪያው ከውድድሩ መጀመሪያ ጀምሮ እስከ መጨረሻው ውድድር ሰዓት ድረስ ልጆቹ የራሳቸው ግጥሚያ የሚያደርጉበት ሜዳ አዘጋጅተናል። እንግዲህ ዘንድሮ ጥሩ ነገር እንሰራት የኢትዮጵያን ፕሪምየር ሊግ በተቀላቀለበት ዓመት የሶስተኝነት ደረጃን በመያዝ ያጠናቀቀው ፋሲል ከነማ በደጋፊዎቹ አጠራር አጼዎቹ። በቅርቡ ደግሞ የኢትዮጵያን የጥሎ ማለፍ ዋንጫ ባለድል ሆነው ዋንጫውን ማንሳታቸው ይታወሳል። ክለቡም ይህንን ያገኘውን ውጤት ተከትሎም በአፍሪካ ኮንፌዴሬሽን ተሳታፊ መሆኑን አረጋግጧል። ፋሲል ከነማ በአፍሪካ ኮንፌዴሬሽን ውድድሩም በቅድመ ማጣሪያው የሚገጥመው የታንዛኒያውን አዛም የተሰኘውን ክለቡ መሆኑም ታውቋል። የሁለቱ ክለብ ቀዳሚ ጨዋታም ነሐሴ አምስት ሁለት ሺህ አስራ አንድ የሚካሄድ ይሆናል። ፋሲል ከነማ ላለበት አህጉራዊ ውድድር ወደ ዝግጅት መግባቱ ሲነገር፣ በአንጻሩም መልካም የውድድር ዘመኑን ከክለቡ ጋር ያሳለፉት የክለቡ ዋና አሰልጣኝ ውበቱ አባተ ከክለቡ ጋር የነበረው ውል ሳያልቅ ክለቡን ሊሰናበት ነው የሚሉ ወሬዎችን መናፈስ ጀምረዋል። ስለ ፋሲል ከነማ የውድድር ቅድመ ዝግጅትና አሰልጣኙም ከፋሲል ከነማ ጋር ስለሚኖራቸው የወደፊት እጣ ፋንታን በተመለከተ ከአሰልጣኝ ውበቱ አባተ ጋር ቀጣዩን አጭር ቆይታ አድርገናል። አዋሳን በማሸነፍ የኢትዮጵያ ዋንጫ አሸናፊ ሆኖናል እና ያን በተቀጣዩ ኦገስት አስራ አንድ ከአዛብ ጋር ጨዋታ የተወሰኑ ዝግጅታችን አይዘን ዝግጅታችን ከነገ ጀምሮ ከማክሰኞ ጀምሮ እንጀምራለን። የት ነው ዝግጅቱ እየተደረገ ያለው? ጨዋታውስ የት ነው የሚደረገው? የመጀመሪያ ጨዋታችን ባህር ዳር ላይ ነው። እኛም ዝግጅታችን የምናደረገው ባህር ዳር ላይ ነው። ስለ ተጋጣሚዎቹ ቡድን ያለው መረጃ ምን ይመስላል? ምስራቅ አፍሪካ ክለቦች በአብዛኛው ተመሳሳዮች ናቸው። አዛም ዘንድሮ በቢ ሶስተኛ ተወጣ፣ ሴካፋም ላይ የመጨረሻ ፋይናሊስት እንደነበረና በኡጋንዳ ቲም በአንድ ለባዶ አሸናፊ መጣት የተወሰነ መረጃዎች አሉ። የመጀመሪያ ቆይታ በነበረበት ወቅት ላይ ያው መልካም የጨዋታ ዘመንን አሳልፋችኋል። እንግዲህ ቡድኑም ለመጀመሪያ ጊዜ በተሳትፎ ኢትዮጵያን ዋንጫ አንስቷል። ሆኖም ግን አሰልጣኝ ውበቱ ከዚህ በኋላ ከክለቡ ጋብሮ አይቀጥልም የሚሉ ወሬዎች እየተናፈሱ ነው እና ይህ ምን ያህል እውነት ነው? እውነት ነው። አመቱ በድንገት ቤተሰብ ላይ ያጋጠመ ችግር አለ፣ ቤተሰብ ችግር፣ እሱን ተከትሎ ሁለቱን ነገሮች ተሸክሞ

ወደ ሌሎች ስፖርታዊ መረጃዎቻችን ከማለፋችን በፊትም አጫጭር ዘገባዎችን እናስደምጣችሁ። በጀርመን ቡንደስሊጋ አዲሱ የውድድር ዘመን ነሐሴ 10 2011 የሚጀመር ይሆናል። ከዛ ቀደም ብሎ ግን የጀርመን ዋንጫ ወይም ዲኤፍቢ ፖካል የጥሎ ማለፍ ግጥሚያ የሚካሄድ ይሆናል። ይህ በእንዲህ እንዳለም የቦሩሲያው ዶርትሞንዱ አጥቂና አምበል ማርኮ ሮይስ የጀርመን የአመቱ ምርጥ ተጫዋች በመባል ተመርጧል። የሰላሳ አመቱ አጥቂ ይህንን ክብር ሲቀናጅም ለሁለተኛ ጊዜ ሲሆን ለመጀመሪያ ጊዜም የተመረጠው እንደ አውሮፓውያኑ አቆጣጠር በ2012 ነበር። ከአንድ ሳምንት በኋላ በሚጀመረው ተወዳጁ የእንግሊዝ ፕሪምየር ሊግ የተጫዋቾች ዝውውርና የወዳጅነት የአቋም መፈተሻ ውድድሮች ከወዲሁ ደምቀውበታል። ሊቨርፑል ትላንት በገዛ ሜዳው ባስተናገደው በጣሊያኑ ናፖሊ ክለብ ሶስት ለባዶ የሆነ ብርቱ ሽንፈትን አስተናግደዋል። በሌላ በኩልም ሊቨርፑል ከሪያል ማድሪድ እና ከፓሪስ ሳንጀርማ ክለብ የገበያ ሽሚያ ያስቀረውን የ አስራ ስድስት ዓመቱን ታዳጊ ሃቪ ኤልየት በማስፈረም በትላንቱ የወዳጅነት ጨዋታ ላይ ለመጀመሪያ ጊዜ አሰልፎታል። ብስክሌት መነሻውን ዘንድሮ ቤልጅየም ብራሰልስ አድርጎ ላለፉት 29 ቀናት ሲካሄድ የቆየውና ትላንት ፈረንሳይ ፓሪስ ላይ በታላቅ ድምቀት የተቋጨው የዓለማችን ፈታኙ የብስክሌት ውድድር ቱር ደ ፍራንስ በኮሎምቢያዊው የብስክሌት ተወዳዳሪ ኤጋን በርናል የውድድሩ አጠቃላይ አሸናፊነት ተጠናቋል። 3480 ኪሎ ሜትሮችን በሸፈነውና 22 ቡድኖች 176 ተወዳዳሪዎች በተካፈሉበት በዘንድሮ ውድድር በአንድ መቶ አስር የቱር ደ ፍራንስ የውድድር ዓመታት ታሪክ ውስጥ በ22 ዓመቱ ኤጋን በርናል የመጀመሪያው ኮሎምቢያዊ አሸናፊ ብቻም ሳይሆን በእድሜው ትንሹ ሻምፒዮን በመሆን ለራሱም ሆነ ለአገሩ ኮሎምቢያ አዲስ ታሪክ ጽፏል። በመጨረሻ ትላንት በተካሄደው የጀርመን ግራንድ ፕሪ የፎርሙላ አንድ የመኪና ውድድር ግጭት የበዛበትና ለተወዳዳሪዎችም ፈታኝ እንደነበረም ተነግሯል። የሬድቡሉ ተወዳዳሪ የደቹ ተወላጅ ማክስ ቨርስታፐን ቀዳሚ በመሆን ባለድል ሆኗል። ጀርመናዊው የፌራሪ ተወዳዳሪ ሰባስቲያን ቬይት በአስደናቂ አጨራረስ ሁለተኛ በመሆን ውድድሩን ሲያጠናቅቅ የሩሲያው ቶሮ ሮሶም ሶስተኝነት ደረጃን አግኝተዋል። በሙሉ ጤንነት ባልነበረበት ሁኔታ ላይ ትላንት የተሳተፈው የብሪታንያዊው የፎርሙላ አንድ የመኪና ተወዳዳሪ ሉዊስ ሃምልተን ግጭት ያጋጠመው ሲሆን ውድድሩንም አስራ አንደኛ ሆኖ ለመጨረስ ተገድዷል። የተከበራችሁ አድማጮቻችን፣ ለዛሬ የነበረን ሳምንታዊ የሰኞ ምሽት የስፖርት ፕሮግራማችን በዚሁ ተጠናቋል። ከዝግጅቱ ጋር ሃይማኖት ጥሩነ ነበርኩኝ። ስለተከታተላችሁን በማመስገን በዚሁ ልንሰናበት፣ እስከ ሳምንት መልካም ቆይታ